በኢትዮጵያና ሱዳን መካከል ያለውን የንግድ ግንኙነት ለማመቻቸት በጥቂት ጊዜ ውስጥ የኢትዮጵያ ንግድ ባንኮች በሱዳን ቅርንጫፍ ሊከፍቱ አቅደዋል። ሁለቱ አገሮች ሊመሰርቷቸው ባቀዷቸው ነፃ የንግድ ቀጠናዎች ብርና የሱዳኑ ፓውንድ በመገበያያነት ስራ ላይ ሊውሉ ይችላሉ። የሱዳን ፋይናንስ ሚኒስቴር ባወጣው መግለጫ እነዚህ የኢትዮጵያና ሱዳን የኢኮኖሚ ትብብር ኮሚቴዎች በቀይ ባህር ዳርቻ በምትገኘው የፖርት ሱዳን ከተማ ለሁለት ቀናት የሚመክሩባቸው ጉዳዮች ናቸው። የድንበር ተሻጋሪ ንግድ ግንኙነትና የድንበር አካባቢ የጸጥታ ሁኔታም በውይይት ጠረጴዛው ይቀርባሉ። ሁለቱ አገራት በኃይል አቅርቦት መሰረተ ልማት ግንባታና የእርሻ ልማትን በመሰሉ ዘርፎች የተፈራረሟቸው ስምምነቶች እንደተጠበቀው ስኬታማ ባይሆኑም ለቀጣናው ትስስር አርአያ እንደሆኑ ይነገርላቸዋል። አንዳቸው ከሌላቸው ያላቸው ግንኙነት ግን ፖለቲካዊ ጠቀሜታ ጨምራለው። አቶ አበበ አይነቴ የኢትዮጵያ የውጭ ግንኙነት እና ስልታዊ ጥናት ማዕከል የፖለቲካ ተንታኝ ናቸው። እንደ ኤሮፓ አቆጣጠር ሁለት ሺ አስራ አራት ላይ ሁለቱ አገሮች በሁለቱ ሀገሮች ድንበር አካባቢ የጋራ ወታደራዊ እንቅስቃሴዎችን ለማድረግ በአንድ ኮማንድ ፖስት ስለሆነ በጸጥታ ጉዳይ ላይ በየትኛውም በጥረ ሽብር እንቅስቃሴ የትኛውንም መልኩ የጋራ ወታደራዊ እንቅስቃሴ ያውም በአንድ ወታደራዊ አዛዥ ስር የሆነ ወይም በአንድ ኮማንድ ፖስት ስር ሆኖ እንዲመራ መስማማታቸው በሁለቱ ሀገሮች መካከል ያለው ግንኙነትና ወዳጅነት ስትራቴጂካልሊ በከፍተኛ ደረጃ ላይ ለመድረሱ ማሳያ ነው። ምክንያቱም እንደዚህ አይነት ወታደራዊ በአንድ ኮማንድ ፖስት ስር እርምጃ ለመውሰድ ሀገሮች ሲስማሙ በሁለቱ ሀገሮች መካከል ያለው ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ግንኙነቱ ከፍተኛ ደረጃ ላይ ሲደርስ ነው እና ይሄ አንድ ጥሩ ማሳያ ነው ብሎ መውሰድ ይቻላል። አሁን ባለው ሁኔታ ከዚህ ቀደም የኢትዮጵያ ኢንዱስትሪ ሚኒስቴር ስምንት መቶ የሱዳን ኩባንያዎች በአገሪቱ በስራ ላይ መሰማራታቸውን አስታውቆ ነበር። ሁለቱ አገሮች ከአለም ባንክ በተገኘ የአርባ አንድ ሚሊዮን ዶላር ብድር በመተማና በመተማ ገዳሪፍ መካከል 296 ኪሎ ሜትር የኤሌክትሪክ ኃይል ማስተላለፊያ ዘርግተዋል። ከአዘዞ መተማ ሁመራ እስከ ፖርት ሱዳን የተሰራው የአውራ ጎዳና ተጠናቆ ስራ ጀምሯል። መንገዱ ለኢትዮጵያ የገቢና ወጪ ንግድ በአማራጭነት የሱዳን ወደብን ለመጠቀም ያስችላል። አቶ አበበ አይነቴ ኢትዮጵያና ሱዳን በሚያደርጓቸው ውይይቶች የወደብ አጠቃቀም ጉዳይ አንዱ የመወያያ ርዕስ እንደሆነ ይናገራሉ። እንግዲህ የሱዳንን ወደብ የጅቡቲን ያህል እንዳንጠቀም ምናልባት ሊያደርግ የሚችለው አንዱ ርቀቱ ሊሆን ይችላል። ሌላው እንግዲህ ታሪፉም የሚታይ ነገር ነው። ባለፈው የፐብሊክ ዲፕሎማሲ ቡድን ወደ ኢትዮጵያ በመጣ ጊዜ ካነሱትና ከተነጋገሩበት ነጥብ አንዱ ይሄ የወደብ አገልግሎት ጉዳይ ነው። በኢትዮጵያ መንግስት በኩል የሱዳን ወደብን ለመጠቀም ፍላጎት እንዳለ ከዚህ በፊትም ተሞክሮ እንዳለ እና አሁን ወደፊት አጠናክሮ ለመቀጠል ፍላጎት እንዳለ ገልጿል። ሱዳኖችም የፐብሊክ ዲፕሎማሲ ቡድን ይሄንን በአዎንታዊ መልኩ ያየበት ሁኔታ ነው። በተለያዩ መገናኛ ብዙኃን ሲገለጽ የነበረው ኢትዮጵያ የሱዳንን ወደብ መጠቀሟ በተለይ በሰሜኑ የሀገራችን አካባቢ ያለውን የበለጠ ለማገልገል ያስችላታል እና ወደፊት ያለው እድል ከፍተኛ ነው ብሎ መውሰድ ይቻላል። ኢትዮጵያ ከሁለት ሳምንት በፊት የሱዳን ባለውረቶች በማምረቻ ግንባታ፣ ማዕድን ፍለጋና የኃይል ማምንጫ ዘርፎች እንዲሳተፉ ጥሪ አቅርባለች። በሱዳን የሚገኘው የኢትዮጵያ ኤምባሲ ድረገጽ እንደሚጠቁመው በሁለቱ አገሮች መካከል ያለው የንግድ ግንኙነት ባለፉት አስር ዓመታት ከ3 ሚሊዮን ዶላር ወደ 300 ሚሊዮን ዶላር አድጓል። ድረገጹ በአሁኑ ወቅት ከ700 በላይ ተጨማሪ የሱዳን ባለውረቶች በኢትዮጵያ የንግድ ሥራ ለመሰማራት ፈቃድ መጠየቃቸውንም ጨምሮ ያት done.